አምስት እና በሰላሳ አንድ ሜትር ባንዶች እንዲሁም በናይል ሰዓት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር አስራ ስምንት ሁለት ሺ ሰባት ዓመተ ምህረት ዝግጅታችን ጀምረ። ጤና ይስጥልን፣ እንደምናመሻችሁ። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምናመሽታችኋል። የምሽቱ አስተናጋጆቻችሁ እኔ ሰሎሞን አባት እና አሉላ ከበደን በእኛ እምነት በእውነት አርሜኒያዊ በሚባል ደረጃ የሰው ልጅ በእውነት በሰላም ባዶ እጁ ለወጣ ሰልፈኛ ያሳዩት የሰጡት መልስ በጣም ዘግናኝ እና ጭካን የተሞላበት። አቶ ስዩም መንገሻ የአንድነት ለዲሞክራሲ እና ለፍትህ ፓርቲ ሊቀመንበር ናቸው፣ ይቅርታ ጸሐፊ ናቸው። በአብይ ርዕስ ዘገባ አለን። ለሰዓቱ የዋና ዋና ዜናዎች ደግሞ አሉላ የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በክብር እንግድነት በተገኙበትና ና ታሪካዊ ነው በተባለው የህንድ ጉብኝታቸው በብዙ ሺህ የሚቆጠሩ የሀገሪቱ ጦር ሰራዊት አባላት የተሳተፉበትን የወታደራዊ ትዕይንት በክብረ በዓሉ የሚታየው ደማቅ ስሜት የሚወርደው ዝናብ ሳያግደው ወይም ሳያቀዛቅዘው ተከታትለዋል የቀድሞ የግብጽ መሪ ሆስኒ ሙባረክ ሁለቱ ወንድ ልጆች በዛሬው ዕለት ከካይሮ እስር ቤት ተለቀዋል የየመኑ ፕሬዝዳንት አብዱ አብዱራህማን ሱር ሀዲ ባለፈው ሳምንት ከስልጣን ቢለቁም ዩናይትድ ስቴትስ በዚያች ሀገር የምታካሄደውን የፀረ ሽብርተኝነት ዘመቻ እንደማታቆም ፕሬዝዳንት ባራክ ኦባማ አስታወቁት የሚሉት ከርሰሪዎች ናቸው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማቸው። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በክብር እንግድነት በተገኙበትና ታሪካዊ ነው በተባለው የህንድ ጉብኝታቸው በብዙ ሺህ የሚቆጠር የሀገሪቱ ጦር ሰራዊት አባላት የተሳተፉበትን የወታደራዊ ትዕይንት በክብረ በዓሉ የሚታየው ደማቅ ስሜት የሚወርደው ዝናብ ሳያቀዛቅዘው ወይም ሳያስተጓጉለው ነው የተከታተሉት። ሚስተር ኦባማ ከቅኝ ግዛት ከወጣች በኋላ ያጸደቀችውንና ከስልሳ አምስት አመታት በፊት የዛሬው ዕለት እንደ አውሮፓውያን አቆጣጠር ጥር 26950 ዓ.ም ምህረት በስራ ላይ የዋለውን የመጀመሪያውን ህገ መንግስቷን በምታከብሩበት ብሔራዊ ክብረ በዓሏ ላይ በመገኘት የመጀመሪያው አሜሪካዊ ፕሬዚዳንት ሆነዋል። ኦባማ ሶስት ቀናት በሚወስደው የዚያች ሀገር ጉብኝታቸው የመጀመሪያ ቀን ውሏቸው ከህንዷቻቸው ናሬንድራ ሞዲ ጋር ጠንካራ የመግባባት ስምምነት በመፍጠር በሁለቱ ሀገሮች መካከል ያለውን ግንኙነት ያጠናከሩ ከተባሉ ስምምነቶች ላይ ደርሰዋል። ሚስተር ኦባማ እና ሚስተር ሞዲ በትላንትና ሁለት በሰጡት መግለጫ አጣብቂኝ ውስጥ ገብተው ለቆየው የኒውክሊየር ድርድር አይነተኛ አካል ውስጥ ስምምነት ላይ ደርሰዋል። Uh, today we achieved a Holding up our ability to advance our civil nuclear. <laughs> ሙሉንው የስምምነታችንን ዓላማ ተግባራዊ ለማድረግ ቃላችንን አድሰናል። በመሆኑም ይህ ግንኙነታችንን አጠናክረን በወሳኝ ጉዳዮች ላይ በጋራ ለመስራት የመቻላችን ሁነኛ ማሳያ ነው። ዩናይትድ ስቴትስ እንደ አውሮፓውያን የዘመን አቆጣጠር በሁለት ሺ ስምንት ዓመተ ምህረት ከህንድ ጋር የተፈራረመችው ስምምነት ለሲቪል የኒውክሊር ፕሮግራሟ የሚውል ቴክኖሎጂ ለህንድ ልታቀርብ የተስማማችበት ነው። ይሁን እንጂ አደጋ ቢደርስ አስፈላጊውን ቁሳቁስ በሚያቀርቡና ፕሮግራሙንም የሚገነቡ ኩባንያዎች ተጠያቂ በሚያደርገው የህንድ ህግ ሳቢያ ስምምነቱ ተግባር ላይ ሳይውል ቆይቷል ሁለቱ መሪዎች የደረሱበትና በብዙ ሚሊዮኖች የሚሰላ የኢንሹራንስ ዋስትና የሚሰጠው የትናንቱ ስምምነታቸው ታዲያ ቀደም ሲል አወዛግቦ የነበረውን የህንድ ህግ መቀየር የሚያስገድድ ያለ መሆኑም ተገልጠዋል የስምምነቱ ዝርዝር ለጊዜ ይፋ አልተደረገም የቀድሞ የግብፅ መሪ ሆስኒ ሙባረክ ሁለት ወንዶች ልጆች ዛሬ ከካይሮ እስር ቤት ተለቀቁ ባለስልጣናት እንደገለጡት አላ እና ገማል ሙባረክ ዛሬ ማለዳ ላይ ነው አራት ዓመታት ለተቃረበ ጊዜ ከቆዩበት ወህኒ የተለቀቁት። ጉዳያቸውን ያስቻሉት ዳኛ ባለፈው ሳምንት ነው ሁለቱ ታሳሪዎች በዋስ እንዲለቀቁ የወሰኑላቸው። ይሁን እንጂ ሙባረክን ጨምሮ ሶስቱም በያዝነው ወር መጀመሪያ ላይ ችሎቱ ይግባኛቸውን ለመስማት በፈቀደበት የሙስና ክስ ገና ሌላ ፍርድ እንደሚጠብቃቸው ታውቋል። በጠንካራ መዳፍ ተጭነው ያችን ሀገር ለረጅም ዓመታት የመሩትን የግብፅን ፕሬዚደንት ሙባረክን ከመንበረ ስልጣን ያወረደውን ህዝባዊ ተቃውሞ ተከትሎ በመጡት ጥቂት ወራት ውስጥ የታሰሩት አላና ጋማል ሙባረክ በተከሰሱበት የሙስናው ወንጀል እያንዳንዳቸው የአራት አመት እስራት ሲፈረድባቸው የቀድሞው ፕሬዚዳንት በበኩላቸው የሶስት አመት እስራት ተፈርዶባቸው እንደነበረ ይታወቃል። በአሁኑ ወቅት በአንድ የጦር ሰራዊት ሆስፒታል ተኝተው የሚገኙት ሚስተር ሙባረክ በእስር ላይ እንዳሉ ማለት ነው። ሌላ በወንጀል የሚጠየቁበት ሌላ ተጨማሪ ክስ የላቸውም። ሁለት ወንድማማቾች ከእስር የተለቀቁበት የዛሬው ዕለት ህዝባዊ ተቃውሞ ከተቀሰቀሰበት በአውሮፓውያኑ የዘመን አቆጣጠር በ2011 ዓ.ም የመታሰቢያ ዕለት ጋር ተገጣጥሟል። ትናንት እሁድ አፍቃሪ ዲሞክራሲያ ኃይሎች በጠሩት ህዝባዊ ትዕይንት ላይ ከጸጥታ ኃይሎች ጋር በተፈጠረ ግጭት አስራ ስምንት ሰዎች መገደላቸው ተዘግቧል። በሩሲያ የሚታገዙትና በምስራቃዊ ዩክሬን የሚንቀሳቀሱት አማጽያን ተገንጣዮች ያደረሱት ያሉትን ግጭት የኔቶ ዋና ጸሐፊ ጄኔራል የንስ ስቶልተንበርግ አወገዙ። የከፋ የጠባጫሪነት ያሉትን የአማጽያኑን እርምጃ የነቀፉት የኔቶ ዋና ጸሐፊ የዩክሬን ጦር ሰራዊት የኔቶ ቅጥረኛ ነው የሚለውን የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ወንጀላም ውድቅ አድርገዋል። ይልቁንም በዩክሬን ያሉ የውጭ ኃይሎች ካሉ ሩሲያውን ናቸው ሲሉ ተችተዋል። ከዩክሬን መንግስት በዩክሬን መንግስት ጠያቂነት በብራስልስ የመከረውን በኔቶ የዩክሬን ጉዳዮች የሚመለከተው ኮሚሽን አስቸኳይ ስብሰባ ተከትሎ ሶልተንበርግ በሰጡት አስተያየት በዩክሬኗ የወደብ ከተማ ማሪፖል ከትናንት በስቲያ ቅዳሜ የወረደውንና ሰላሳ ሶስት ሰዎች የገደለውን ለሌሎች አንድ መቶ ሰዎችም የመቁሰል ምክንያት የሆነውን የመሰለ የአዳፍኔ ጥቃት በምንም መንገድ ምክንያታዊ ያልሆነ እናም ጨርሶ ተቀባይነት የሌለው ብለውታል። የሩሲያው መሪ በበኩላቸው ለግጭቱ ሰላማዊ መፍትሄ ማግኘት አልፈለጉም ሲሉ የዩክሬንን ባለስልጣናት ወንጅለዋል። የየመኑ ፕሬዚደንት አብድራቡ መንሱር ሀዲ ባለፈው ሳምንት ስልጣን ቢለቁም ዩናይትድ ስቴትስ በዚያች ሀገር የምታካሂደውን ጸረ ሽብር ዘመቻ እንደማታቆም ፕሬዚደንት ባራክ ኦባማ አስታወቁ። የየመኑ መሪ ስልጣናቸውን የለቀቁት ከሁቲ ሽምቅ ተዋጊዎች በደረሰባቸው ጫና መሆኑ ይታወቃል። የአሜሪካ ድምፁ ቪክተር ቢቲ ባጠናቀረው ዘገባ እንዳመለከተው እስላማዊ ጽንፈኝነትን በሚዋጉ ሀገሮች የዩናይትድ ስቴትስ ተጨማሪ የዘመቻ ወታደሮች መላክ አስፈላጊ ነው ሲሉ ሁለት የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ትናንት እሁድ በሰነዘሯቸው አስተያየቶች ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን ካገታቸው ጃፓናውያን የአንደኛውን አንገት መቅላቱንና ሌላውን ለመግደል መዛቱ ከዩናይትድ ስቴትስ ጋር ዲፕሎማሲያዊ ግንኙነቷን የጨመረችውንና ቅርብ ወዳጅ የሆነችውን ቶኪዮን የአሸባሪዎች ኢላማ እንዳደረገ በግልጽ ጠቋሚ ሆኗል ይላል የአሜሪካ ድምፁ ብራያን ፓደን ከሶል ያደረሰ አጭር ዘገባ። ሰለሞን ክፍሌ ያቀርበዋል። የጃፓኑ የሚኒስትሮች ምክር ቤት ዋና ጸሐፊ ዮሽቴድ ሱጋ በዛሬው ዕለት ሲናገሩ የቀረውን ታጋች ኬንጂ ጎቶን ለማስለቀቅ መንግስታቸው ከዮርዳኖሱ አቻው ጋር በቅርብ እየሰራ ነው ብለዋል። የጃፓን መንግስት ቅድሚያ የሚሰጠው ተግባር ለሰው ልጆች ህይወት ነው ያሉት ሚስተር ሱጋ በመሆኑም መንግስታችን ከዮርዳኖሱ አቻው ከተዛማች የጎሳና የሃይማኖት መሪዎች እንዲሁም ሌሎች ድርጅቶች ጋር በቅርበት ይሰራል ሲሉ አክለዋል። ጃፓን እስካሁን ከነውጠኛው እስላማዊ መንግሥት ቡድን ጋር የቀጥታ ግንኙነት እንዳላደረገችም ባለሥልጣኑ አስረድተዋል። የጦርነት ዘገባ አቅራቢውን ጃፓናዊ ኬንጂ ጎቶን ያገቱት ነውጠኞች ሌላውን ጋዜጠኛና የደህንነት ተቋራጭ ሐሩና ዩካዋን አንገት በመቅላት መግደላቸውን አረጋግጠዋል። የሰባ ሁለት ሰዓት የጊዜ ገደብ በመስጠትም ሁለቱን ታጋቾች ማስለቀቂያ ሁለት መቶ ሚሊዮን ዶላር እንዲከፈላቸው መጠየቃቸው ሲታወቅ ያ የጊዜ ገደብ ባለፈው ሳምንት አርብ አልፏል። ነውጠኞቹ ትላንት በድረ ገጽ ያወጡትና የጎቶ ድምፅ መሆኑን በገለጹበት ቪዲዮ ቀደም ሲል እንዲከፈላቸው የጠየቁትን የሁለት መቶ ሚሊዮን ዶላር ቤዛ ትተው በምትኩ ዮርዳኖስ ውስጥ ታስራ ያለችው ኢራቃዊት ሳጅዳ አልሪሻዊ ትለቀቅልን ብለዋል ሲል ጎቶ ተናግሯል። ሶ ዩ ዶንት ኒድ ቱ ዎሪ አባውት ፋንዲንግ ቴሮሪስት እናም አሸባሪዎችን በገንዘብ እንረዳለን ብላችሁ አታስቡ። እየጠየቁ ያሉት እስረኛ እህታቸው ሰጂዳ አል ሪሻዊ እንድትለቀቅ ብቻ ነው። ያ ደግሞ ቀላል ነው። አል ሪሻዊ እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም ተይዛ የታሰረችው አማን ከተማ ውስጥ ከደረሱትና ብዙ ሕይወት ካጠፉት የሆቴል ቤቶች ጥቃቶች በአንደኛው የታጠቀችውን ፈንጂ ለመለኮስ ስትሞክር እንደ ነበር ይታወሳል። የናይጄሪያ ጦር ሰራዊት የቦኮ ሐራም ጽንፈኛ አማጽያን በቦርኖ ክፍለ ግዛት በዋና ከተማይቱ ማይዱጉሪ ወጣ ብሎ የሚገኝ አንድ የጦር ሰፈርና አካባቢ ላይ ጥቃት ባደረሱ ማግስት ሌላ ትኩስ ውጊያ መቀስቀሱ ተዘገበ። የጦሩ ቃል አቀባይ ጄኔራል ክሪስ ኦሉኮላዴ ለአሜሪካ ድምፅ ሲናገሩ። በአየርና በምድር በአማጽያኑ ላይ ባነጣጠሩት ውጊያ ከማዱጉሪ 180 ኪሎ ሜትሮች ርቆ በሚገኝ ስፍራ ከአማጽያኑ እጅ ወደቀውን ጦር ሰፈር ለማስለቀቅ እየተዋጉ ነው። በማዱጉሪ ከተማ አቅራቢያ በተካሄደው ውጊያ ብዙ ሰዎች መሞታቸው ተዘግቧል። አድማጮች፣ የሰዓቱ የዓለም ዜና ይኸው ነበር። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ25 ሜትር ባንድ በ11911965 እና 12140 ኪሎ ኸርስ በ31 ሜትር ባንድ በ9435 እና በ9755 ኪሎ ኸርስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ጥር 18 2007 ዓ ም ምሽት ፕሮግራም ነው። የኢስት አፍሪካ የሚባለው ማህበር ኮሚሳ የሚባል ደግሞ የምስራቅና የደቡብ አፍሪካ ውህደት የሚፈጥር ድርጅት አለ። ኢትዮጵያ አባል ናት። የምስራቅ አፍሪካ ሀገሮች አባሎች ናቸው። የደቡብ አፍሪካ ሀገሮች እንደነ ዚምባብዌ፣ እንደነ ቦትስዋና፣ እንደነ ደቡብ አፍሪካ የመሳሰሉ ደግሞ አባላት ናቸው። ዞሮ ዞሮ የጅቡቲና የኢትዮጵያ ውህደት በይበልጥ ያጠናክረዋል። ዶክተር ገላውዲዮስ አርአያ ናቸው። የምስራቅ አፍሪካ ሀገሮችና ሌሎችም በሁደት ለመስራት ስለሚችሉበት እድል አስመልክቶ ከተናገሩት የተወሰደ ነው። ሙሉ ዝግጅት በሁለተኛ ክፍል ፕሮግራማችን ይቀርባል። አሁን ወደ መጽሄት ክፍለ ጊዜ ነው የምንሻገረው። በቅድሚያም የዕለቱን አቢወርስ አንድነት ለዲሞክራሲና ለፍትህ ፓርቲ አዲስ አበባ ላይ ህጋዊ በሆነ ሰላማዊ ሰልፍ ሊሳተፉ በወጡ አባሎቼና ደጋፊዎቼ ላይ በፖሊስ ከፍተኛ ድብደባ ተፈጸመ ሲል ከሷል። ፓርቲው በሌሎች ከተሞች የጠራቸው ሰላማዊ ሰልፎች ግን በስኬት መጠናቀቃቸውን አመልክቷል። ከፖሊስ ምላሽ ማግኘት አለመቻሉን ጠቅሶ መለስካቸው አማሃ ተከታዩን ዘገባ አጠናቅሯል። የኢትዮጵያ ብሔራዊ ምርጫ ቦርድ እያደረሰብኝ ነው የሚለውን ተጽዕኖና ህገወጥ አሰራር ለህዝብ ለማጋለጥ ፓርቲው በትናንትናው ዕለት በአዲስ አበባ ከተማና በሌሎች በሀገሪቱ የተለያዩ ክፍሎች በሚገኙ ጥቂት ከተሞች ሰላማዊ ሰልፍ መጥራቱን ያስታወሱት የአንድነት ፓርቲ ጸሐፊ አቶ ስዩም መንገሻ ትናንት በአዲስ አበባ ሊደረግ የተሞከረውን ሰላማዊ ሰልፍ ፖሊስ በወሰደው እርምጃ ሊሳካ እንዳልቻለ ለቪኦኤ በሰጡት ቃለ መልስ ገልጸዋል። ፓርቲው ከዚህ ቀደም በአዲስ አበባና በሌሎች አያሌ ከተሞች በተለያየ ጊዜ ሰላማዊ ሰልፎች ሲያደርግ እንደነበረ የሚጠቅሱት አቶ ስዩም ትናንት አዲስ አበባ የተፈጸመው ግፍ የትም ታይቶ አያውቅም ይላሉ። አንድነት ለዲሞክራሲና ለፍትህ ፓርቲ እስከ ዛሬም በዚህ በሰላማዊ ሰልፍ እንግዲህ በመላ ሀገሪቱ በተለያየ ጊዜ፣ በተለያየ ሰዓት፣ በተለያዩ ወቅቶች ሰላማዊ ሰልፍ አድርጓል። እንደ ትላንትናው እጅግ በጣም ግፍ የበዛበት ከፍተኛ ጭካኔ የተሞላበት በእኛ እምነት በእውነት አረመኔያዊ በሚባል ደረጃ የሰው ልጅ በእውነት በሰላም ባዶ እጅ ለወጣ ሰልፈኛ ያሳዩት የሰጡት መልስ በጣም ዘግናኝና ጭካኔ የተሞላበት ነው። አቶ ስዩም በወቅቱ ፖሊስ ፈጽሞታል ያሉትን ድርጊት በዝርዝር ነበር የገለጹት። ከጀርባ መጡ፣ ከጀርባ መጡና መሀል ገብተው ከዚህም ከዚህም መጥተው ቆረጡት። ሰልፉን በሁለት ቦታ ከቆረጡ በኋላ ቀጥታ ግልጽ የሆነ ድብደባ ውስጥ ነው የገቡት። ተበተባለላችሁ ተበተኑ የሚባል እንትን የለም። እኛ ማስረዳት ነው የያዝነው፣ እንግዲህ ለኃላፊዎቹ ለመጡት ይሄ ሰልፍ በአዋጁ መሰረት የተከናወነ ነው፣ እውቅና ጠይቀንበታል። እንደ አቶ ስዩም ገለጻ ፖሊስ ከሰልፉ መሪዎችም ሆነ ከማንም የሚሰጠውን ማብራሪያ ለመስማት ፈቃደኛ አልነበረም። በሰልፉ የተሳተፉትን ሰዎችም እንደ ዜጋ እንዳልቆጠረ አቶ ስዩም በምሬት ይገልጻሉ። በተለይ በሴቶች ተፈጸመ ያሉትን ድርጊት የገለጹት እንዲህ ነበር። ሴቶች ሆዳቸውን ሴት ልጅ በባህል በፍጹም ሆዷ ላይ አትመታም። ሆድ ሆዳቸውን ነው የመቷቸው። ሴቶቹ በቃ የተገኘበት ቦታ ላይ ነው እየተመቱት። የተመቱ ሴቶች ስማቸው ይታወቃል። ሁኔታቸው ውስጥ ምን ይመስላል? የተገኙት ሴቶች በሙሉ ተመተዋል። ግን ጉዳት በጣም ጉዳት የደረሰባቸው አሉ። ለምሳሌ አንድ የሰባት ወር ነፍሰ ጡር ወይዘሮ ጥጥፎ ቅበልስት ምትባል እሷ አለች ወዘሪት ልዕልና ጉግሳ ወይዘሮ ገነት ሞገስና እንዲሁም ደግሞ ወዘሪት መስከረም የሚባሉ ሴቶች ላይ በጣም ከፍተኛ የሆነ እንትን የደረሰባቸው በዕለቱ ደረሰ ያሉትን የድብደባ ጉዳትም በአጠቃላይ ገልጸዋል። ከሰላሳ በላይ ወደ ሰላሳ አምስት ይጠጋሉ። አጠቃላይ ድብደባ የደረሰባቸውና እኚህ ግን ከፍተኛ ጉዳት የደረሰባቸው ዳግማዊ የተሰማ የብሔራዊ ምክር ቤት አባል አቶ አስራት አብርሃም፣ የስራ አስፈጻሚ ኮሚቴ አባል ጋዜጠኛ ስለ ሺህ በዋነኝነት ነው፣ ከከፍተኛ አደጋ የደረሰበት ነው። እንደዚህ እንደዚህ አይነቶቹ በጣም ከባድ አደጋ የደረሰባቸው ሕክምናቸውን ዛሬም እየተከታተሉ ነው። ቀለል ቀለል ያለ እንትን የደረሰባቸው ሚኒሊክ ሆስፒታል ሄደው ህክምናቸውን እያገኙ ወደ ቤት ሄደዋል ያው እንግዲህ ቀጣይ ህክምና እንዳላቸው ቀጠሮዎች አሉ ነገም ከነገ ወዲያም ቀጠሮ ያላቸው አሉ አቶ ስይም ጨምሮ እንዳብራሩት በዕለቱ ጥቂት የማይባሉ የድርጅቱ አባላት በፖሊስ ቁጥጥር ስር ውለው እንደነበረ ገልጸዋል በተለይ አንድ አቶ ሲሳይ የተባሉ ቀደም ሲል በአየር ኃይል ይሰሩ የነበሩ አባላቸው በቁጥጥር ስር ብዙ እንግልት እንደደረሰባቸው የድርጅቱን የገንዘብ ምንጭም እንዲናገሩ እንደተጠየቁ በዛሬ ዕለት ከተፈቱ በኋላ ለድርጅቱ ጽፈት ቤት ሪፖርት ማድረጋቸውን አቶ ስዩም ገልጸዋል። በሌሎች ጥቂት ከተሞች ድርጅቱ የጠራው ሰልፍ ግን በስኬት ተጠናቋል ይላሉ። እንግዲህ ከሞላ ጎደ በሌሎች ከተሞች የተካሄደው ሰላማዊ ሰልፍ በስኬት ተጠናቋል። የተለመዱ ያው ሁል ጊዜ ያሉ ችግሮች አሉ። እንደዚህ ሰው ወደ ሰልፍ እንዳይወጣ የማድረግ ቅስቀሳ፣ በሚያደርጉ ሰዎች ላይ ችግር መፍጠር፣ እንደዚህ አይነት ነገሮች ነበሩ። ነገር ግን እነኚህ ነገሮች በሙሉ ቢኖርም በየክልሉ የተካሄዱ ሰልፎች ደብረ ማርቆስ፣ ሸዋሮቢት እና ከምባ የምትባል ወረዳ ላይ በገምጎፎዛም እዛ አካሄደናል። እነኚህ ሰልፎች በተሳካ ሁኔታ ተጠናቀዋል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የኢትዮጵያ ቴሌቪዥን በትናንትናው ምሽት ስርጭቱ እንደገለጸው በአንድነት በተጠራው ሰልፍ በእጅ ላይ ሰልፈኞቹ ጉዳት አድርሶብኛል የሚል የፖሊስ አባል አቅርቦ ነበረ። የፓርቲው ጸሐፊ አቶ ስዩም ይህን ጨርሶ በማጣጣል የደረሰውን ግፍ ለማካካዝ የተሰራ ድራማ ነው ብለውታል። ከአዲስ አበባ ፖሊስ፣ ከአራዳ ክፍለ ከተማ ፖሊስም ሆነ ከየካ ክፍለ ከተማ ፖሊስ አስተያየት ለማግኘት በስልክ ያደረግኩት ጥረት ስልኮቹ ስለማይመልሱ አልተሳካልኝም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁ የተከበራችሁ አድማጮች። የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። የሚመጣው ወር የናይጄሪያ ምርጫ ዩናይትድ ስቴትስና ዓለም አቀፉም ማህበረሰብ በእጅጉ እንደሚያሳስብ በመመላከት ትላንት የውጭ ጉዳይ ሚኒስትሩ የዩናይት ስቴትሱ ጆን ኬሪ የንግድ ርዕስ ከተማ ከሆነችው ሌጎስ ጎብኝተዋል። በሌላ በኩል በዕለቱ ነውጠኛው የሙስሊም አክራሪ ቡድን ቦኮ ሀራም በአገሪቱ ሰሜን ምዕራብ ግዛት ጥብቅ የሙስሊም አስተዳደር ለማስፈን ላለፉት አምስታት ባካሄደው ዘመቻ የቦርኖ ግዛት ዋና ከተማ ማዲጉሪ ከፍተኛ ጥቃት ደርሶባታል። ፕሬዚዳንት ጆናታን ነጻና ሚዛና የሆነ ምርጫ ለማካሄድና ከኔሲስና ከአካባቢው ሀይሎች ጋር አሸባሪዎችን ለመዋጋት ያላት ቁርጠኝነት ያላትን ቁርጠኝነት አገራቸው ለውጭ ጉዳይ ሚኒስትሩ ገልጠዋል። ክሪስቲን ከአቡጃ ጄምስ ባቲ ደግሞ ከዚህ ከዋሽንግተን ዲሲ ያጠናቀሩትን ትስተበላቸው ይዛ ቀርባለች። ውጭ ጉዳይ ሚኒስትር ኬሪ በትላንቱ የናይጄሪያ ጉብኝታቸው ፕሬዚደንት ጉድላክ ጃነተንና ከዋናው የምርጫ ተቀናቃኛቸው የቀድሞ ወታደራዊ ገዢ ሙሐመዱ ቡሃሪ ጋር ተገናኝተዋል። የአሜሪካው ባለስልጣን ናይጄሪያ ከቦኮ ሀራም ጋር በምታደርገው ጦርነት የዩናይትድ ስቴትስ ጠንካራ ድጋፍ እንደሚቀጥል ገልጸው፣ ነገር ግን መጪው ምርጫ ከብጥብጥ ነጻ ፍትሃዊ እና ሚዛናዊ መሆን ይኖርበታል ብለዋል። እነዚህ ምርጫዎች በሰላማዊ መንገድ መካሄዳቸው ውጤታቸው ግልጽነትና ተአማኒነት እንደሚኖረውና ከምርጫው በኋላ የሚመሰረተው መንግስት የናይጄሪያን ሕዝብና የዓለምን ማህበረሰብ አመኔታ እንዲኖረው በጣም አስፈላጊ ነው። አንዳንድ ናይጄሪያውያን ቀጣዩ ምርጫ ሀገሪቱን ደም ያቃባል ብለው እንደሚያምኑ ጠቁመው የውጭ ጉዳይ ሚኒስትር ኬሪ ጉብኝት ምርጫው ሰላማዊና ፍትሐዊ እንዲሆን እንደሚረዳ ተስፋ አስተጋብተዋል። የፕሬዝደንት ጆናታን ቃል አቀባይ ሩብን አቤቲ ለቪኦኤ በሰጡት ቃለ ምልልስ ፕሬዝደንቱ ቦኮ ሀራምን በመዋጋት ረገድ ዩናይትድ ስቴትስ ለማሰማራት ቃል ከገባችው የአካባቢ ሀይል ጋር እንደሚሰሩና በምርጫውም ረገድ ፓርቲያቸው ፒፕልስ ዲሞክራቲክ ፓርቲ ምንም ብጥብጥ እንዳይኖር የተደረሰውን የአቡጃ ስምምነት እንደሚያከብር ተናግረዋል ብለዋል። ፕሬዚደንት ጆናታን በሴናተር ኬሪ አማካኝነት ናይጄሪያ ነጻ ፍትሃዊና ተአማኒነት ያለው ምርጫ ለማካሄድ ያለትን ቁርጠኝነት ለፕሬዚደንት ኦባማ ገልጠዋል። ምርጫው ስኬታማ እንዲሆንም አስተዳደራቸው አስፈላጊውን ገንዘብና ማንኛውንም ቁሳቁስ ሁሉ ለምርጫ ቦርድ እንደሚያቀርብ ቃል ገብተዋል። የፕሬዝደንቱ ቃል አቀባይ ሩብን አቤቲ የተቃዋሚ ፓርቲ መሪዎች የቦኮ ሐራምን ጥቃት በማራገብ ለፖለቲካ ጥቅም እንዳዋሉት ከሰው። ነውጠኛውን ቡድን ድል መምታት የሚቻለው ግን ሀገሪቱ በጎሳ በሃይማኖትና በፖለቲካ አመለካከት ሳትከፋፈል በጽናት በመከላከል ብቻ ነው ብለዋል። ወደ ተከታዩ የመጽሄት ርዕስ እንሸጋገራለን። የየመኑ ፕሬዚደንት አብድራቡህ መንሱር አልሃዲ ባለፈው ሳምንት ከስልጣን ቢለቁም ዩናይትድ ስቴትስ በዚያች ሀገር የምታካሂደውን ጸረ ሽብር ዘመቻ እንደማታቆም ፕሬዚደንት ባራክ ኦባማ አስታውቀዋል። የየመኑ መሪ ስልጣናቸውን የለቀቁት ከሁቲ ተዋጊዎች በደረሰባቸው ጫና ምክንያት መሆኑ ይታወቃል። አክራሪነት ላይ ጦርነት በሚያካሂዱ አገሮች በተጨማሪ የዩናይትድ ስቴትስ መንግስት የልዩ ግዳጅ ወታደሮችን መላክ ያስፈልገዋል ሲሉ ሁለት የሀገሪቱ እንደራሴዎች ትናንት እሁድ አሳስበዋል። ቪክተር ቢቲ ከሰንአ ዘገበዋለ። አዲሱ አበባ ያቀርበዋል ዝርዝሩን። ትናንት እሁድ ነው ኒው ዴሊ ህንድ ውስጥ ከጠቅላይ ሚኒስትሩ ናሬንድራ ሞዲ ጋር በተካሄደ የጋራ ጋዜጣዊ ጉባኤ ላይ የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በአረቡ ልሳነ ምድር አልቃይዳ ላይ ያነጣጠረው ጸረ ሽብርተኛነት ዘመቻ የመን ውስጥ እንደ ተቋረጠ በመገናኛ ብዙሃን የተናፈሰውን ዘገባ ያጣጣሉት፣ ጸረ ሽብር ዘመቻችን የተቋረጠ አስመስለው አንዳንድ የዜና አውታሮች መዘገባቸውን ተመልክቻለሁ። ትክክል አይደለም። እንዲያውም ከፍተኛ ግምት በሚሰጣቸው ኢላማዎች ላይ ባነጣጠረ መልኩ ነው የመን ውስጥ ጸረ ሽብር ዘመቻው እየተካሄደ ያለው። ይህ ዘመቻ ደግሞ የአሜሪካውያንን ደህንነት በሚያስጠብቅ ደረጃ ሳይቋረጥ ይቀጥላል። የፕሬዚዳንት ኦባማ ዋናው የቤተ መንግስት ኃላፊ ደኒስ ማክዶና ፌስ ዘ ኔሽን በሚባለው የኤንቢሲ ቴሌቪዥን ፕሮግራም ላይ ቀርበው ሲያስረዱ፣ ያለፈው ሐሙስ የየመኑ ፕሬዚዳንት ከስልጣን የመልቀቅ ዜና አዲስ አይደለም ብለዋል ዊ ኒ ስ ን ንግ ይህ የመን ውስጥ ለበርካታ ወራት ሲካሄድ የቆየ ፈተና እንደነበር እናውቃለን። ለዚህም ነው በጉዳዩ ውስጥ እጃቸው ያለው ወገኖች ሁሉ ትክክለኛውን አቅጣጫ እንዲከተሉ ስናሳስብ የነበር ነው። ዛሬም በዚያ ጥረታችን እንቀጥላለን። በዚሁ የኤንቢሲው ተመሳሳይ ፕሮግራም የቀረቡት የመወሰኛው ምክር ቤት የጦር ኃይሎች አገልግሎት ኮሚቴ ሊቀመንበር ጆን ማኬን በበኩላቸው ፕሬዝዳንቱና የሆዋይት ሀውስ ኃላፊያቸው የመካከለኛው ምስራቅ ፖሊሲያችን በስርዓቱ እንዲቀጥል ለማድረግ ዘዴው የጠፋቸው ይመስላሉ ብለዋል። ኢራን በአካባቢው ሁሉ በጀመረችው ጉዞ ቀጥላለች። የመን ውስጥ በአረቡ ልሳነ ምድር ያለው አልቃኢዳ አይደለም መንግስቱን የተቆጣጠረው በኢራን የሚታገዙት የሁጢ ሽምቅ ተዋጊዎች ናቸው። ኢራናውያን በኢራቅ በሊባኖስ በሶሪያ እና በየመን ወይ በጉልህ ይንቀሳቀሳሉ፣ አሊያም በቁጥጥራቸው ሥራ ውለዋቸዋል። ባህሬን ውስጥም በመንቀሳቀስ ላይ ናቸው፣ እያሸነፉም ነው። የቀድሞ የጦር መኮንን የነበሩት ሪክ ብሬናን የራንድ ኮርፖሬሽን ከፍተኛ የፖለቲካ ሳይንቲስት ናቸው። የዩናይትድ ስቴትስ የውጭ ፖሊሲ ከፍተኛ ቀውስ ውስጥ ነው ሲሉ ያስጠነቅቃሉ። ምክንያቱም ሲገልጡም፣ መካከለኛው ምስራቅ ውስጥ ላለውና እርሳቸው የሱኒሻየት የእርስ በርስ ጦርነት ለሚሉት ተገቢ መፍትሄ አልተሰጠም ብለዋል። ይህንን ችግር በመፍታት ረገድ የዩናይትድ ስቴትስ መንግሥት ወጥነት ያለው ጥረት አላሳየም። በአንድ በኩል አልቃይዳና ከአልቃይዳ ጋር ግንኙነት ትብብር ያላቸው ድርጅቶች አሉ። በሌላ በኩል ደግሞ የመላውን አካባቢ ሰላም የምታናጋ ኢራን አለች ማለማመድ ማደራጀትና በገንዘብ መርዳትም ጨምሮ ትርምሱን በማጉላት ረገድ ደግሞ የሁጢ ተዋጊዎች አሉ። ዩናይትድ ስቴትስ በክልሉ ተጨማሪ ልዩ ኃይል ማሰማራት አለባት በሚለው ብሬናን ይስማማሉ። በአረቡ ልሳነ ምድር በሚገኘው አልቃኢዳ ላይ የተካሄዱት ሀያ ሶስት የሰው አልባ አውሮፕላን ጥቃቶችን ያነሱና በአሁኑ ወቅት መካከለኛው ምስራቅ ውስጥ የገባንበት ችግር ከዚህ ቀደም ያልታየና አደገኛ እንደሆነ ያሰምሩበታል። የዜናና የትንታኔው መጽሔት ዝግጅታችን ተገባዷል። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በሃያ አምስትና በሰላሳ አንድ ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአስራ ሰላሳ አንድ ኪሎ ሄርዝ መካከለኛ ሞገድ የምናስተላልፋችሁን ስርጭት እንድታደምጡም እንጋብዛለን በኢንተርኔት ኮም ላይ እንገኛለን። በፌስቡክ እና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ላይክ ተነጋገሩ በስልክ እጃችሁም ቪኦኤ ዳት ሆርን ዳት ኤምኦቢአይ እንዲሁም ናይል ሰዓት ላይ እንገኛለን። ለሞባይል ስልኮቻችሁ ታብሌቶች፣ እና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የቪኦኤን አፕ ለአይኦኤስ ወይም ለአይፎን፣ ለአይፓድ እና ተመሳሳይ መሳሪያዎች ተጠቃሚዎች ከአፕ ስቶር ወይም ከአይቱንስ ስቶር፣ ለአንድሮይድ ተጠቃሚዎች ደግሞ ከፕሌይ ስቶር ወይም ከጉግል ፕሌይ ታገኛላቸው። ከስቱዲዮ ቴክኒሽያናችን ፕሮግራሙን እየመራልን ካለው ንጉሱ ታምሬና እንዲሁም አስተናጋጆቻችሁ አሉላ ከበደና እኔም ሶሎሞን አባተ ቴክኒሻኑ ረሻድ ስሚት ከዝግጅቶቻችን ጋር አብራችሁ እንድትቆዩ እየጋበዝን አሁን ከምሽቱ ሶስት ሰዓት ከሀያ ስድስት ደቂቃ ሆኗል። አዲስ አበባ የጥላሁን ገሰሰን ስፈልግሽ እኖራለሁ እንጋብዛችሁ ለጥቂት ቆይታ ጫካ ሆነ ወይ ሸለቆ ታይ ነበር

ከምሽቱ ሦስት ሰዓት ከ29 ደቂቃ ሊሆን ነው። አዲስ አበባ ላይ አሁን የሰዓቱን ዋና ዋና የዓለም ዜና አሉላ ላይ ያሰማናል። አንዲት አነስተኛ መጠን ያላት ከምድር በሚቆጣጠሩት መሳሪያ የምትበር ሰው አልባ አውሮፕላን ድሮን ዛሬ ማለዳ ላይ ከዋይት ሀውስ ቅጥር ግቢ ወድቃ መከስከሷን ተከትሎ የደህንነት ሰራተኞች ምርመራ እያካሄዱ ባሉበት በአሁኑ ሰዓት አካባቢው ለተላላፊዎች ዝግ መደረጉ ተገለጠ። የዋይት ሀውስ ደህንነት ባለስልጣናት እንዳስረዱት ወድቃ የተከሰከሰችው ድሮን 61 ሴንቲሜትር ርዝማኔ ያላት ባለ አራት አየር መቅዘፊያዎች አነስተኛ ሰው አልባ አውሮፕላን ናት። ባለሥልጣናቱ የትንሽቱ አውሮፕላን ምንነትና ማንነት ማጣራት እንደቀጠሉ ነው። የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ በክብር እንግድነት በተገኙበት ታሪካዊ በተባለ የህንድ ጉብኝታቸው ከቅኝ ግዛት ከወጣች በኋላ ህንድ ያጸደቀችውንና ከ65 ዓመታት በፊት የዛሬ ዓለት እንደ አውሮፓውያን ዘመን አቆጣጠር ጥር 26 1950 ዓ ም በስራ ላይ የዋለውን የመጀመሪያ ህገ መንግስቷን በምታከብርበት ብሔራዊ ክብር በኋላ ላይ በመገኘት የመጀመሪያው አሜሪካዊ ፕሬዝዳንት ሆነዋል። የቀድሞ የግብጽ መሪ ሆስኒ ሙባረክ ሁለቱ ወንዶች ልጆች በዛሬው ዕለት ከካይሮ እስር ቤት ተለቀዋል። ባለስልጣናቱ እንደገለጹት አላ እና ጋማል ሙባረክ ዛሬ ከማለዳ ላይ ነው አራት ዓመታት ለተቃረበ ጊዜ ከቆዩበት ወህኒ ቤት የተለቀቁት። አድማጮች፣ የሰዓቱ ርዕሰ ወሬዎች እነኛው ነበሩ። አመሰግናለሁ። አሉ ላለሰዓቱ ዋና ዋና ዜና። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ምሽት መደበኛ ስርጭት ነው። ተከታዩ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ በአፍሪካ እግር ኳስ ዋንጫ ውድድር አስተናጋጅ ኢኳቶሪያል ጊኒ እና ኮንጎ ለሩብ ፍጻሜ በማለፍ የመጀመሪያዎቹ ሆነዋል። ሁለቱ ቡድኖች ካሉበት የኤምድብ ቡርኪና ፋሶንና ጋቦንን አሸንፈው ይወጣሉ ብሎ የገመተ አልነበረም። ሆኖም ኮንጎ ኢቤቢን ላይ ቡርኪናን ሁለት ለአንድ፣ ኢኳቶሪያል ጊኒ ደግሞ ባታ ከተማ ጋቦንን ሁለት ለዜሮ መሸኘት ችለዋል። በተለይ ኢኳቶሪያል ጊኒ ወደ ሩብ ፍጻሜ ማለፍ ብዙዎችን አስደንቋል። በመጀመሪያ ደረጃ ማጣሪያውን እንኳ አላለፈችም። ከኢቦላ ቫይረስ ስርጭት ጋር በተያያዘ ሞሮኮ ጊዜው እንዲራዘምለት ጠይቃ ካፍ የማስተናገድ ዕድሉን ስላሳጣት ብቻ ነው ኢኳቶሪያል ጊኒ በቀጥታ አስራ ስድስቱ ቲሞች ውስጥ የገባችው። ለማንኛውም የዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ ፍቅሩ ኪዳኔ ግጥሚያውን ከስፍራ ሆነው ተመልክተዋል። ምን ይላሉ? የጊኒ ኢኳቶሪያል ቡድን ጋቦኑን ሁለት ለባዶ በመርታት ለፍጻሜ ሩብ ማለፍ ልቅ ዋንጫውን እንደወሰደ ይመስል ነው በሀገሪቱ ውስጥ የተከበረው። በተለይ ጎረቤቱን እስከዚህም የማይዋደዱትን የጋቦን ቡድንን ማሸነፍ የተለየ ደስታን የፈጠረው። በአራቱ ስታዲዮሞች የሚገኙት የጊኒ ኤኳቶሪያል ደጋፊዎች በጣም ጨዋዎች ናቸው። ሁሉንም ቡድኖች ነው የሚያበረታቱት። የቡድናቸው ባላ ጋራ ላይ እንኳን አያፏጩም። የጋቦንን ግጥሚያዎች ስታዲም በመምጣት ይከታተሉ የነበሩት ፕሬዚዳንት አሊ ቦንጎ በቡድናቸው ውጤት አዝነዋል። አመሰግናሉ አቶ ፍቅሩ። ኢኳቶሪያል ጊኔ በሀምሳ አምስተኛው ደቂቃ ላይ ያገኘችውን አጨቃጫቂ የፍጹም ቅጣት ምት ወደ ጎል የመነዘረው የቀድሞው የሪያል ማድሪድ አጥቂ ተጫዋች ሃቬር ባልቦዋ ነበር። ሰላሳ አምስት ሺህ የስታዲየሙን ደጋፊ ከመቀመጫው አስነስቷል። ሊያልቅ አራት ደቂቃ ሲቀር ተቀይሮ የገባው ኢቫን ኤዱ የድሏን ጎል አከለና በቃ በሌላ በኩል ኮንጎ ወደ ሩብ ፍጻሜ ሲያልፍ ከ1992 ዓመተ ምሕረት ወዲህ ዘንድሮ ለመጀመሪያ ጊዜ ነው ኮንጎ እዚህ የደረሰው። ከምንም ተነስቶ መሆኑ ተጫዋቾቹን፣ አሰልጣኙንና ደጋፊዎቹን አስፈንድቋል። ዛሬ የቢምድቦች ተረኞች ናቸው። ኬፕ ቬርዴ ከዛምቢያ፣ ኮንጎ ዲሞክራቲክ ሪፐብሊክ ከቱኒዚያ ይጫወታሉ። ውጤቱን ለነገ ማሳደር ግድ ይሆንብኛል። ግጥሚያው የሚደረገው በእኛው ስርጭት ወቅትና ካበቃ በኋላ በመሆኑ ነው። ለኢትዮጵያውና አውሮፓው ፕሪሚየር ሊግ ውድድሮች ዜና ገዛኸኝ መስቀል ከአዲስ አበባ መስመር ላይ ነው። መቀጠል ትችላለህ ገዛኸኝ። እሺ አመሰግናለሁ ሰለሞን። የኢትዮጵያ ፕሪሚየር ሊግ አንደኛ ዙር ተጠናቋል። አስራ ሶስተኛው ሳምንት የኢትዮጵያ ፕሪሚየር ሊግ በአዲስ አበባው የአበበ ቢቂላ ስታዲየም እና በክልል ከተሞች ተካሂደዋል። በአዲስ አበባ ቅዱስ ጊዮርጊስ እና ደደቢት፣ ሁሉም ቅዱስ ጊዮርጊስ በጨዋታ ብልጫ ሁለት ለባዶ ረትቷል። ሽንፈት የተደጋገመበት ደደቢት ከመቼውም በበለጠ ተዳክሞ ታይተዋል። ከረፍት በፊትና ከረፍት መልስ ጎሎቹን ለጊዮርጊስ ያስቆጠሩት ሳላዲን በርጌቾ እና አሉላ ግርማ ናቸው። በኳስ ሜዳ ቋንቋ ፎርቢች በአየር ላይ ተገልብጦ ያገባው ሳላዲን በርጌቾ ከጨዋታው በኋላ በሰጠው አስተያየት እንዲህ ብለዋል። በጣም ያስደስታል። በቲሙም ደግሞ ጎል አስገባ አስቆጥሮ የማሸነፋችን በጣም ትልቅ ደሳን ሰማ አለኝ እያልኩት ነበረ እና ያው በጣም ጥሩ ነገር ነው። ዜና ማስበ ካሸነፍ የምንሆንበት ጨዋታ ስለሆነ በጣም ጥሩ ነው። በአለ ሜዳው ኤሌክትሪክ እና ወላይታ ዲቻ አንድ ለአንድ አቻ ሲለያዩ ለወላይታ ዲቻ አዲሱ ተስፋዬ ለኤሌክትሪክ ደግሞ ዊልያም አሳንጆ ናቸው ጎሎቹን ያገቡት። የኤሌክትሪክ ዋና አሰልጣኝ አጥናፉ አለሙ ከጨዋታው በኋላ የሚከተለውን ተናግረዋል። ወላይታ ጠንካራ ቡድን ነው። አጋጣሚ ሞት ተመጣጣኝ ነው ሱ ክክር የታየበት ትግግር። በእርግጥ ያገኘናቸውን ነገሎች ሆሙ ምንምጠቀም ኖሮ በዚህ መልኩ ባልቀርብ ቀርብ ነበረ እና አሁንም ቀረም ያው አንዳንዴ ከነ ችግሩ መቀበል የወላይታ ዲቻ አሰልጣኝ መሳይ ተፈሪ በበኩላቸው በተጫዋቾቻቸው መደሰታቸውና ሆኖም የተገኙትን የተሻለ የማግባት አጋጣሚ አለመጠቀማቸው እንዳናሸንፍ አድርጎናል ብለዋል። ወደ አውሮፓ ታላላቅ ሊጎች የውስጥ ውድድር ስንሸጋገርም ትልልቆቹ የእንግሊዝ ፕሪምየር ሊግ ቡድኖች ከታችኛው ዲቪዚዮን በመጡ ተሸንፈው ከኤፍኤ ካፕ ውጪ ሆነዋል። ትናንት አርሴናል ከታችኛው ዲቪዚዮን የመጣውን ብራይተን ኤንድ ሆቨንን ሶስት ለሁለት አሸንፎ ወደ ቀጣይ የኤፍኤ ካፕ አልፏል። ከትልልቆቹ ሳይሸነፍ ተርፎ ለሌላ ዙር የተሸጋገረው አርሴናል ብቻ ሲሆን ቼልሲ፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተንሃም ሆትስፐር፣ ሳውዝ ሃምፕተን እና ስዋንሲ ሲቲ ሁሉም ያውን በሜዳቸው ነው ተሸንፈው ከኤፍኤ ዋንጫ ውድድር ውጭ የሆኑት። የቼልሲን በሚድልስፕራውን አራት ለሁለት መሸነፍ ተከትሎ አሰልጣኝ ጆዜ ሞሪኒሆ ክፉኛ ተፈሳጭተው ታይተዋል። በአሰልጣኝነት ዘመናቸው ይህን የመሰለ አሳፋሪ ሽንፈት አይቶኝ አያውቅም ብለዋል። በስፔን ላ ሊጋ መሪው ሪያል ማድሪድ ኮርዶባን ሁለት ለአንድ ሲያሸንፍ ባርሴሎና ኤሊቼን ስድስት ለባዶ፣ አትሌቲኮ ማድሪድ ሪዮ ቫልካኖን ሶስት ለአንድ በመርታት የመሪነት ፉክክሩን አፋፍመው ቀጥለዋል። ሪያል ማድሪድ በአርባ ስምንት ባርሴሎና በአርባ ሰባት አትሌቲኮ ማድሪድ በአርባ አራት ከአንደኛ እስከ ሶስተኛ ያለውን ደረጃ እንደያዙ ነው። የሪያል ማድሪዱ ክርስቲያኖ ሮናልዶ በሰፊ የጎል ልዩነት በሀያ ስምንት ኮከብ ጎል አስቆጣሪነቱን ይመራል። ሜሲንና ኔይማርን በሰባት ና በአስራ አራት ጎል ይቀድማቸዋል። የሆነው በእኔ በኩል ያለው ሰለሞን አመሰግናለሁ። ገዛ አንጾ መስቀል ነበር ከአዲስ አበባ። በአትሌቲክሱ ስፖርት ዜና በትላንቱ በእስፓኛው ከተማ በኤልጎባር በተካሄደው ሰባ ሁለተኛው ዓለም አቀፍ ሁዋን ሙጌርዛ አገር አቋራጭ ሩጫ ውድድር ኤርትራዊው ተክለ ማርያም መድህን ድል ተቀዳጅቷል። በዚህ ውድድር ጠንካሮቹ የአውሮፓው ሻምፒዮን የቱርኩ ፖላት አሪካን፣ ኬንያዊው ጄሩስ ቢሬክ፣ የዩጋንዳው በ2014 በ10 ሺህ የወጣቶች ሻምፒዮን ጃሹዋ ቺፕቴጊ እና ኤርትራዊው ጎይቶም ቀድመው ታይተዋል። በያዝ ነው የአውሮፓውያን ወር ማለት በጃንዋሪ ውስጥ ብቻ ተክለማርያም በአንደኝነት የጨረሰው በሦስት ከተሞች አከታትሎ ነው። በሳን ሴባስቲያን፣ ሴቪይ እና ትላንት በኤልጎባር መሆኑ ነው። ተክለ ማርያም ለሌላ የረጅም ርቀት በመጩ ግንቦት ቤይጂንግ ላይ የሚካሄደውን የዓለም ሻምፒዮና በሩቅ እያማተረ ነው የምናየው ይሆናል። በሴቶቹ በትውልድ ኢትዮጵያ ለባህሬን የምትሮጠው ሚሚ በለጠ ዝነኛዋን ኬንያዊት ኤሚሊ ሼቤትን ቀድማ በአንደኝነት ገብታለች። ሜርሲ ሸሮኖ፣ እርሷም ከኬንያ ናት፣ ሶስተኛ። በዚሁ ላብቃ። አድማጮቼ፣ ነገ በአፍሪካ ዋንጫ ልዩ መስኮት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩኝ። እኛም ሰለሞንን ለዝግጅቱ እናመሰግናለን። አድማጮች፣ ተከታዩ አፍሪቃ ነክ ርዕሶች ኢትዮጵያና ጅቡቲ የምጣኔ ሀብት ውህደት ለመፍጠር እየሰሩ ናቸው፣ ይላል የምሽቱ አፍሪካ ነክርሶች በመንደር ደሪያው ውሎ አድሮም ወደ ፖለቲካዊ ውህደት የማምራት እድል እንዳለ የጅቡቲው ፕሬዝዳንት እስማኤል ኡመር ኪሌ ራሳቸውም የኢትዮጵያና የጅቡቲ ግንኙነት ጽኑ መሰረት እየጣለ በመሄዱ የሁለቱ ሀገሮች ሕዝቦች ፍላጎት ከሆነ ቢዋሃዱ መልካም ነው ሲሉ መናገራቸውን መዘገቡን ያስታውሳል አፍሪካ ነክርሶች ከሁለት ሳምንታት በቀረበው በዚህ የመጀመሪያ ክፍል ቃለ ምልልስ በጉዳዩ ዙሪያ ሲጽፉ የቆዩ ዶክተር ገላውዲዮስ አርአያ የምጣኔ ሀብት ውህደት ውቅድ ሁለቱን ሀገሮች እንደሚጠቅም ተንትነዋል። የፖለቲካ ውህደት ሲባል ግን ስምምነት ላይ ከተደረሰም ብዙ የጥናትና ውይይት ከተደረገ በኋላ ሊሆን እንደሚገባው ነው የገለጡት። ዶክተር ገላውዲዮስ በሲቲ ዩኒቨርሲቲ ኦፍ ኒውዮርክ የአፍሪቃና የአፍሪካውያን አሜሪካውያን ጥናቶች ክፍል መምህር ናቸው። ዶክተር ገላውዲዮስን ያወያየችው አዳነች ፍስሀዬ ናት። ኢትዮጵያና ጅቡቲ የፖለቲካ ውህደት ለማድረግ ከተስማሙ ጥቅሙ ከፍተኛ ሊሆን ይችላል በሚሉበት ይጀምራሉ። ዶክተር ገላውዲዮስ ውህደቱ ከተደረገ በኋላ ግን የፈለገውን ውህደት ይሆን ኮንፌዴሬሽን፣ ፌዴሬሽን ይሆን ወይም ልዩ የኢኮኖሚ ዞንም ሊሆን ይችላል፣ ጥቅሙ ከፍተኛ ነው። በጣም ሁለቱ ሀገሮች ይጠቀማሉ። ጅቡቲ ቀደም ብዬ እንደጠቀስኩት የምትጠቀመው እንግዲህ የፈለገውን ነገር ታገኛለች። ከኢትዮጵያ ብዙ ጸጋዎች አሉ። እህልም ሊሆን ይችላል፣ ስኳር ሊሆን ይችላል፣ የፈለገውን የምግብ አይነቶች ሊሆን ይችላሉ፣ ውሃ ሊሆን ይችላል። ብዙ ነገር ማግኘት ትችላለች ከኢትዮጵያ በጣም ብዙ ነገር። ኢትዮጵያ ዋናው ጥቅሟ የባህር ወደብ ይኖራታል፣ ነጻ ማለት ነው፣ የራሷ ከዚህ እንግዲህ ትልቁ ጥቅም የኢትዮጵያ የራሷ ፖርት ይኖራትና በዛ በኩል የፈለገውን ንግድ መካሄድ ትችላለች ከጠቅላላ ዓለም ማለት ነው። ይሄ ነው። ሌላ ብዙ ጥቅም ከጅቡቲ የምታገኘው ነገር የለም። ኢትዮጵያ ኢትዮጵያ በጣም ትልቅ አገር ነው። ዘጠና ሚሊዮን አልፎ አሁን በስፋትም ካየ ነው፣ በቆዳ ስፋት አርባ ሰባት እጥፍ ነው ከጅቡቲ በጣም ትልቅ አገር ነው። በጣም ሀብታም ነው ደግሞ ፖቴንሻል ያፕሊስ በጣም ሀብታም ነው። ኢትዮጵያ ከጅቡቲ የምታገኘው ፖርትን ብቻ ነው ወደ ብቻ ነው። ጅቡቲ ግን ብዙ ጥቅም ታገኛለች። በጣም በጣም ብዙ ጥቅም ነው የምታገኘው፣ እንዳስቀመጥኩት ማለት ነው። ወደቡም ቀላል ነገር አይሆንም እንግዲህ ወደብ የሌላት ሀገር ስለሆነች ልክ ነው። አንደኛውም ማ ሚሊዮን ብር ነው የሚከፈለው ለወደቡ። እንዲያውም ችግር ስለተፈጠረ እሱን ለማቃለል የመሬት ወደብ ፈጥራለች ኢትዮጵያ አገር ውስጥ ይህንን ለማቃለል ማለት ነው እንግዲህ እና ያን ሁሉ ሸክም የአሁኑ ገንዘብ መቆጠብም ትችላለች። ኢትዮጵያ ነጻ ወደብ ካላት ደግሞ እንዳፈለገች ትንቀሳቀሳለች ማለት ነው። እንግዲህ አሁን ኢትዮጵያና ጅቡቲ የጀመሩት የመቀራረብና በውህደት ደረጃ መወያየት ሁኔታ ከሌሎቹ የምስራቅ አፍሪቃ ሀገሮች ጋርስ የኢኮኖሚ ውህደት ለማድረግ የሚቻልበት እድል ምን ያህል ሊሆን እንደሚችል ቢገልጹልን። ይሄ በጣም ጥሩ ጥያቄ ነው። እንዲያውም አንድ ጋዜጠኛም ለጠቅላይ ሚኒስትሩ አቅርበውት ነበር ይሄን ነገር ና ውህደቱን በሚመለከት በጅቡቲና በኢትዮጵያ ብቻ የተወሰነ ሳይሆን በምስራቅ አፍሪካና ጠቅላላ አፍሪካ ነው የሚል አጠቃላይ መልስ ተሰጥቶበት ነበር። እኔ ሳየው እንዴት ነው አሁን ከእኛም እንዲያውም መጥቀው የሄዱት የምስራቅ አፍሪካ አገሮች ይህንን የምጣኔ ሀብታው ውህደት በሚመለከት የድሮ የምስራቅ አፍሪካ ለምሳሌ ኡጋንዳ፣ ኬንያና ታንዛኒያ ብቻ ነበሩ። በኋላ ሞቶ ነበር ያ ማህበር ኢስት አፍሪካን እንትን የሚባል ማህበር እንደገና አንሰራራ አሁን በአዲስ አወቃቅ በአዲስ እንትን አንሰራራ እና አሁን አምስት ሀገሮች ናቸው። ኡጋንዳ፣ ኬንያ፣ ታንዛኒያ፣ ሩዋንዳ፣ ብሩንዲ እና በጣም ጥሩ መንገድ ነው የያዙት። የጉምሩክ የካስተምስ ነጻ ንግድ እንዲኖር፣ ነጻ ፓስፖርት፣ ነጻ ቪዛ፣ አንድ ገንዘብ እንዲኖራቸው ለወደፊትም ለወደፊትም ጊዜ ይበጃል እንጂ አንድ ባንዲራ የአምስቱ ሀገሮች ዋናው ትኩረታቸው ግን ቪክቶሪያ የሚባለው ሐይቅ እሱም በደንብ ለማበልጸግ እና በአካባቢው የአሳ ልማት ኢንዱስትሪ ተፈጥሮ ለዓለም ገበያ ለማቅረብ እንዲችሉ እየተሯሯጡ ነው። እንግዲህ እና በብዙ ረገድ ውህደት ተፈጥሯል እዛ። ግን ምንድን ነው ጥሩም የሆነው የኢስት አፍሪካ የሚባለው ማህበር በሌላ ኮሚሳ የሚባል ደግሞ የምስራቅና የደቡብ አፍሪካ ውህደት የሚፈጥር የአካባቢው ድርጅት አለ። እዛ ኢትዮጵያ አባል ናት። የምስራቅ አፍሪካ ሀገሮች አባሎች ናቸው። የደቡብ አፍሪካ ሀገሮች እንደነ ዚምባብዌ፣ እንደነ ቦትስዋና፣ እንደነ ደቡብ አፍሪካ የመሳሰሉ ደግሞ አባላት ናቸው። ዞሮ ዞሮ የጅቡቲና የኢትዮጵያ ውህደት በይበልጥ ያጠናክረዋል የምስራቅ አፍሪቃ የሚባለውና የኮሚሳ የደቡብና የምስራቅ አፍሪቃ ግንኙነት የሚመለከት ስለዚህ በጣም ጥሩ መንገድ ነው ያዙት፣ እነሱ እኛም ተከትለን መሄድ ይኖርብናል። ትንሽ ችግር ያለው የሚታየኝ የእኛ አካባቢ የአፍሪቃ ቀንድ የሚባለው ሁከት ይበዛበታል። ሶማሊያም እንግዲህ እንደምናውቀው ነው እንደ ሱዳንም እንደምናውቀው ነው እና የኢግአድ ከሁሉም የተዳከመ የአካባቢ ድርጅት ኢግአድ ነው። የአፍሪቃ ቀንድ ማህበር እሱ በደንብ መስራት አልቻለም እስካሁን ድረስ ምክንያቱም በአካባቢው ጸጥታን አልተሰፈነም። ሰላም አሰፈ ነው። እነዚህ ምስራቅ አፍሪካ ሀገሮች ግን በመጠኑም ቢሆን ሰላም ስላገኙ ደህና መንገድ ይዘዋል ለማለት ይቻላል እና ትንሽ ችግር ይኖራል። በአፍሪካ ቀንድ ግን ኢትዮጵያ አሁን በያዘችው አጠቃላይ ፖሊሲ ደህና ነው የሚመስለው፣ የደቡብ ሱዳኖችን ለማስታረቅ፣ በሶማሊያም የሰላም ከፍተኛ ሚና የተጫወተች ነው። የጅቡቲን ጋር ጥሩ ግንኙነት እየተመሰረተ ነው እንደተጠቀሰው እና የኋላ ኋላ ደህና የኢኮኖሚ ውህደት ይኖራል በአካባቢው። በነገራችን ላይ እሱን ካነሱ ዘንዳ ኢትዮጵያ በአሁኑ ጊዜ ከሞላ ጎደል ከሁሉም የአፍሪካ ቀንድ፣ ከሌሎች የምስራቅ አፍሪካ ሀገሮች ጥሩ ግንኙነት እየመሰረተች ነው። እንግዲህ ከጅቡቲም ጋር አሁን እያወራነው ጉዳይ ነው። ከደቡብ ሱዳን፣ ከሱዳን በጣም ጥሩ የሆነ ግንኙነት እየፈጠረች ነው እና እስቲ በዚህ ላይ ያሉት አመለካከት ዋናው ነገር እሱ ነው። ከድሮም ጀምሮ በተለያዩ ጽሁፎች የሚያቀረብኩት ነገር ነው ይሄ ሰላም እንዲኖረው በአካባቢ ምክንያቱም አጠቃላይ ስናየው በአፍሪካ አጠቃላይ ልዩ ችግሮች ሊኖሩ ይችላሉ። ግን በጣም የተበጠበጡ አካባቢ አንደኛ የአፍሪካ ቀንድ ነው። ሁለተኛ ኮንጎ ነው። ሶማሊያም በሌላ አካባቢ ይህን ያህል ችግር የለም። ስናየው አልፎ አልፎ የለውጥ እንትን ይመጣል። ግን ሰላም አለ። ሰላም ከሌለ ምንም ማድረግ አይቻልም። አሁን ምንድን ነው ደህና እንትን የተፈጠረው ባለፈው ሀያ ዓመት ሌላም ሌላም ችግሮች የፖለቲካ ችግሮች ሊኖሩ ይችላሉ። ግን ባለፈው ሀያ ዓመታት ሰላም ሰፍነዋል። ኢትዮጵያ አካባቢ እና የደቡብ ሱዳን ህዝቦችን ለማስታረቅ ኢትዮጵያ ሚና መጫወቷ በጣም ጥሩ ነው፣ ለወደፊትም ይጠቅማታል እዛ ሰላም ከሰፈነ ማለት ነው። ከጅቡቲም እንዳየነው ነው። የሶማሊያም ነገር እንግዲህ ትንሽ ጊዜ ሊፈጅ ነው፣ ምክንያቱም አገሩ ተደምስሰዋል። አጠቅላላ እንደገና ለመነሳት ጊዜ ያስፈልገዋል። ሆነም ግን እዛም አካባቢም ጥሩ እንትን ተይዘዋል እና በዚህ ረገድ ሳይ ከዓለም ጠቅላላም ኢንቨስተሮች መምጣታቸው ወደ ኢትዮጵያ የሚያስገርም አይደለም። ምክንያቱም ሁኔታውን አይተውታል። በአካባቢው ሰላም አለ። ማንኛውም ኢንቨስተር ከየትም ይሁን ከጃፓን ይሁን ከአውሮፓ ይሁን ከየትም ሀገር ከአሜሪካም ይሁን በአካባቢው ሰላም አለ ወይ ነው የመጀመሪያው ጥያቄ። ሁለተኛው ምን አይነት የኢኮኖሚ ፖሊሲ ያለው አገሩ የሚልም ይኖራል። እና በሁለቱም ረገድ አሁን ሲያዩት ኢንቨስተሮቹ የተሻለ ሁኔታ ኢትዮጵያ ውስጥ ተፈጥረዋል የሚል እምነት ስላላቸው የጎረፉ ነው። እንዲያውም ወደ ኢትዮጵያ የጎረፉ ነው እና ይህንን ስናየው ደህና አቅጣጫ ተይዘዋል። ሌሎች ጥያቄዎች ይኖራሉ። እኛ አሁን ከናገረው ጋር ብዙ ላይ ይዛመድ ይችላል። ግን የዲሞክራሲ ጥያቄ ያለ የነጻነት ጥያቄ አለ። ይህን ይሄን ለወደፊቱ መሟላት ያለበት ጉዳይ ነው የሚል እምነት ነው ያለኝ እኔ በአጠቃላይ ስናየው ግን ደህና ሁኔታ ተፈጥሯል። እሺ እንግዲህ ዶክተር ግላውዴ ሰርአያ በመጨረሻ እስካሁን ያልጠቀስነው ለመናገር እንፈልጋለን የሚሉት ነገር ካለ? አንድ መልእክት ማስተላለፍ የምፈልገው የጅቡቲና ትን በሚመለከት እጅግ በጣም በጣም አስፈላጊና ታሪካዊ ነው የሚል እምነት ስላለኝ ሁለቱም ሀገሮች ሊጠቀሙ ስለሚችሉ እንዲያውም ይህን ያህል መጓተት ያለበት የሚል እምነት ያለኝ ምክንያቱም በኢትዮጵያ መንግስት በኩል በይፋ ባይናገሩም ቀደም ብዬ እንደጠቀስኩት አንዳንድ ነገሮች እየሰሩ ነው። በእርግጥ ግን በአጠቃላይ ከድበሱ ሰው የሚያልፍ ሳይሆን የውህደቱ በይፋ ለህዝብ ተነግሮ ሁለቱ ህዝቦች ወደዛ የሚያመሩበት መንገድ መፈጠር እንዳለበት የኢትዮጵያ መንግስት መግፋት አለበት የሚል እምነት ነው ያለኝ። ዶክተር ገላዲስ ለሰጠኝ ማብራሪያ በጣም አመሰግናለሁ። እኔም አመሰግናለሁ። ክቡራትና ክቡራን አድማጮች ስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከአርባ ሰባት ያመለክታል። አሁን ተከታዩ ሳምንታዊ ቅንብር ጤና ነው። አዘጋጅና አቅራቢ ሰለሞን አባተ። ጊኒ፣ ሴራ ሊዮንና ላይቤሪያ ውስጥ የኢቦላ መዛመት ባለፈው ሳምንት እጅግ በጣም ቀንሷል። እንዲያውም አሽቆልቁሏል ነው ያለው የዓለም የጤና ድርጅት። ይሁን እንጂ ይህ በጎ ዜና ወረርሽኙ ለማብቃቱ ማረጋገጫ አይደለም። አደጋ እንደሆነ ይቀጥላል። አይኖቻችሁን ከፍታችሁ ተንቀሳቀሱ ሲልም መክሯል። እስካሁን ለኢቦላ ቫይረስ የተጋለጠው ሰው ቁጥር በሶስቱ ሀገሮች ውስጥ 9 27797 ደርሷል። ባለፉት ሶስት ሳምንታት ውስጥ ይህ የኢቦላ ቫይረስ መኖሩን የሚያሳውቅበት ጊዜ ነው፣ ሶስት ሳምንት ወይም 21 ቀን። ሴራሊዮን ውስጥ የተመዘገቡት 463 አዳዲስ አጋጣሚዎች ናቸው። ጊኒ ውስጥ 109፣ ወረርሽኙ ከሁሉም ብሶባት በነበረችው ላይቤሪያ 21 ናቸው የተገኙት። የዓለም የጤና ድርጅት ረዳት ዋና ዳይሬክተር ብሩስ አይዋርድ የድርጅቱን የኢቦላ ምላሽ መርሃ ግብር ይመራሉ። ሊሳ ሽላይን ጄኔቫው ቢሯቸው አነጋግራቸው ነበር። ያለፈው ሳምንት ቁጥሮች የሚያሳዩት በአራት እና በአምስት ወራት ውስጥ ያልታየ ዝቅተኛ የመተላለፍ መጠንን ነው። ይህ የተጨበጠ እውነተኛ መቀነስ ነው። ባለፉት አራት ሳምንታት በተከታታይ የመውረድ ሁኔታ ሲታይ የአሁኑ የመጀመሪያ ጊዜ መሆኑ ነው። እንዲህ አይነቱን አዝማሚያም በሶስቱም ሀገሮች ውስጥ እያስተዋልን ያለነው ለመጀመሪያ ጊዜ ነው። ዶክተር አይልዋርድ ምዕራብ አፍሪካ ውስጥ ለሶስት ሳምንታት የቅርብ ክትትል ሲያደርጉ ቆይተዋል። እናም እነዚህ በኢቦላ ወረርሽኝ በብዙ የተጎዱ ሀገሮች አሁን አደጋውን ለማቆምና ለመቀልበስ የሚችሉበት ደረጃ ላይ እንደሚገኙ ገልጸዋል። ሀገሮቹ አሁን በቂ አልጋዎች እንዳሏቸው የደብሊዩ ኤችኦ ምክትል ዋና ዳይሬክተር አመልክተዋል። በተጨማሪም በበሽታው ምክንያት የሚሞት ቢኖር ደህንነቱ የተጠበቀ የቀብር ስርዓት ማከናወን የሚችሉ በቂ የሰለጠኑ ቡድኖች መኖራቸውን ጠቁመዋል። ከኢቦላ ሕሙማን ጋር ግንኙነት የነበራቸውን ሰዎች ፈለግ ተከትሎ ለማግኘት የሚችልም ተጨማሪ የሰው ኃይል ዛሬ አለ። ይሁን እንጂ ይህ በጎ ዜናና የተሻሻሉት የመከላከያና የህክምና አቅሞች ኢቦላን ወደ መጥፋት ይወስዱታል ማለት አይደለም ይላሉ ዶክተር አይዋርድ መተላለፉን ለማቆም በሽታው ካስከተላቸው ጥፋቶች ጋር እያደረግን ያለነው ግብግብ ወደ ሌላ ደረጃ ተሸጋግሮ የበሽታውን የትልልፍ ሰንሰለት ወደ ማቋረጥ መግባት አለበት ይህ ማለት የት እንደተቀሰቀሰና በእያንዳንዱ አካባቢ እንዴት እንደተዛመተ ማወቅ፣ ግንኙነቶቹን በትክክለኛ ሁኔታ ማግኘት፣ እንቅስቃሴዎቹን መከታተል ከእንግዲህ አዳዲስ ሰዎች በቫይረሱ እንዳይያዙ ለማድረግ ይረዳናል። የወረርሽኙን የመዛመቻ ሰንሰለቶች ለመከታተል ደብሊዩ ኤች ኦ 750 ባለሙያዎችን መስክ ላይ ማሰማራቱን ዶክተር አይልዋርድ አመልክተዋል። ይህ ቁጥር ወደ አንድ ሺህ እንዲያድግ እንደሚደረግም ተናግረዋል። ይሁን እንጂ የገንዘብ ጉዳይ ትልቁ ማነቆ የሆነ መምጣቱንም አክለው አሳስበዋል። ኢቦላን ሙሉ በሙሉ ለማጥፋት የተባበሩት መንግስታት ድርጅት በመጪዎቹ ስድስት ወራት ውስጥ አንድ ነጥብ አምስት ቢሊዮን ዶላር ማግኘት አለበት። እየተገባ ያለው ቃል በጣም እየቀነሰ ባለበት በአሁኑ ሁኔታ እስካሁን የተገኘው አምስት መቶ ሚሊዮን ዶላር ወይም ከሚፈለገው አንድ ሦስተኛው ብቻ ነው። የጸረ ተሐዋስያን መድኃኒቶች ፍቱንነት ጉዳይ በተለይ በማደግ ላይ ባሉ ሀገሮች ውስጥ ከባድ አደጋ ላይ እየወደቀ ነው። ቴትራሳይክሊን፣ አምፒሲሊን፣ አሞክሳሲሊን፣ ባክትሪምና ሌሎችም መድኃኒቶችን በሽታ አምጪ የሆኑት ረቂቅ ተሐዋስያን ከዕለት ወደ ዕለት እየተለማመዷቸው እየተደፋፈሩና ለመድኃኒቶቹ አልበገር እያሉ መጥተዋል። ቀድሞ በቀላሉ ይድኑ የነበሩ በሽታዎች ዛሬ በዋዛ አይነቀሉም። የዋዛ የነበሩ ብዙ በሽታዎች ዛሬ ገዳይ ሆነዋል። የኬኒ ሩቫጋ የናይሮቢ ዘገባ እንደሚለው አርባ ሚሊዮን ኬንያውያንንም የሚጠብቃቸው አደጋ ቀላል አይሆንም። በእንግሊዝኛ መጠሪያው ምህፃር ኤኤምአር በሚባለው የጎጂ ተሕዋስያን ከመድኃኒቶች ጋር የመለማመድ ሁኔታ እንደ ኒሞኒያ የሳንባ ምች ይባላል በልማድ ቀላል ቁስሎችና ወባ ይበልጥ እየተባባሱ እንዲሄዱ እንጂ እንዳይድኑ አድርጓቸዋል። ለምሳሌ እንደ ወረርሽኝ የሚከሰተውን ተቅማጥን የሚያመጣው ሕዋስ ከመድኃኒቱ ጋር ሙሉ በሙሉ መቶ በመቶ ማለት ነው፣ መለማመዱን የኬንያው የሕክምና ምርምር ተቋም አመልክተዋል። እንዲህ አይነቱ የተሐዋሲያን መድኃኒትን የመቋቋም አዝማሚያ በእንስሳት ላይም መስተዋሉን በኬንያ የደቂቃን ህዋሳቱ ህይወት ምርምር ማዕከሉ ዳይሬክተር ዶክተር ሳም ካሪዩኪ ለቪኦኤ ገልጸዋል። በሽታን ለመከላከል ሲሉ ጸረ ተሐዋስያን መድኃኒቶቹን ለእንስሳቱ የሚሰጡ ገበሬዎች አሉ። ይህ ቀዳሚ ከሚባሉ መድኃኒትን የመለማመዱ ችግሮች አንዱ ነው። ብዙዎች በእንስሳት ህክምና ዘርፍ አገልግሎት ላይ የሚውሉ መድኃኒቶች ደግሞ ለሰውም ጥቅም ላይ ይውላሉ። በአውሮፓውያኑ በ2013 ዓመተ ምህረት ከአንድ ዓመት በፊት ማለት ነው። ኬንያ ውስጥ ህሙማን ለቲቢ ሕክምና የሚሰጧቸውን መድኃኒቶች ሳይጨርሱ በማቋረጣቸው ምክንያት ሁለት መቶ ሀምሳ አራት ሰዎች መድኃኒት መቋቋም ለሚችለው የቲቢ አይነት ተጋልጠዋል። ለእንዲህ አይነቱ ችግር ቀዳዳ ከሚከፍቱና አደጋውን ከሚያባብሱ ሁኔታዎች መካከል ስልጠና የሌላቸው ሰዎች መድኃኒቶችን እንዲሸጡ መፍቀድ ይገኝበታል። ፖሊሲዎቹን ስራ ላይ ለማዋል ያለመፈለግ ችግር አለ። በባለሙያዎቹም በኩል ጥፋት ይፈጸማል። አንዳንዱ ለትናንሽ ጥቅማ ጥቅም እያሉ መድኃኒት ያለ አግባብ የሚያዙ ወይም የሚሰጡ አሉ። ጸረ ተህዋስያን መድኃኒቶችን ወይም አንቲባዮቲክስን በማያስፈልግበት ሁሉ የሚያዙ አሉ። አንዳንዶች ለተራጉንፋንና ለተቅማጥም እነዚያን ጸረ ተዋስያ መድኃኒቶች ያዛሉ። ዶክተር ዊልሰን ዱንጉ በአንድ የናይሮቢ የጤና ተቋም ውስጥ የሚሰሩ ሐኪም ናቸው። ይህንን የሚሉት በእንግሊዝ ጠቅላይ ሚኒስትር ዴቪድ ካምረን እገዛ ባለፈው ወር የወጣ የዓለም የጤና ሁኔታ ሪፖርት እንደሚጠቁመው በመጪዎቹ ሰላሳ አምስት ዓመታት ውስጥ በዚህ መድኃኒቶችን የለመዱ ተሐዋስያን በሚከተሉት የበረታ የህብረተሰብ ጤናና የግል ጤና ችግሮች በየአመቱ እስከ አስር ሚሊዮን የሚደርስ ቁጥር ያለው ሰው ሊያልቅ ይችላል። ይህ ጉዳት ዓለምን በሰላሳ አምስቱ ዓመታት ውስጥ እስከ ሁለት ሺህ ሀምሳ ዓመተ ምህረት በአውሮፓ አቆጣጠር ማለት ነው ባለው ጊዜ የመቶ ትሪሊዮን ዶላር ኪሳሪያ ሊያደርስባት ይችላል። የስኳር ሕሙማን ከሌሎች ሰዎች በተለየና በበረታ ሁኔታ ለጤና እክሎችና ጉዳት የተጋለጡ ናቸው። የደምን የስኳር መጠን በተጠናከረ ሁኔታና በተከታታይ መጠበቅ እነዚያን ስጋቶችና የተባባሱ የተጋላጭነት ሁኔታዎችን ለማቆም ቢያንስ በብዙና ብዙ እጅ ለመቀነስ ይረዳል። እንዴት? በቀጣይ ዝግጅት የባለሙያ ምክርና ሌሎችን መረጃዎችን አካትቼ ይዤሎ መለሳለሁ። ለዛሬ ከቪኦኤ ጤና ጤና ይስጥልኝ። በጤና ሰንብቱ ነው። ክቡራትና ክቡራን አድማጮች ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀሩን ጥቂት ደቂቃዎች የእናንተን አስተያየቶች መለስ እናሰማችሁ። እኔ ከሁሉም የሚገርመኝ ተቃዋሚ ተብዬውም እናንተም ሁሉም ሰው ጸጥታ አስከባሪዎችና ህዝብ ድህንነት እያላችሁ ህዝብ የሚደበድብን ሰላማዊ ሰልፍ የወጣን ሲደበድብ በፌስቡክ እንዳየ ነው እንዲሚፈልጥ ሰውን ህዝብ ደህንነት ይባላል። ለመሆኑ ህዝብ ደህንነት ማለት ሰው መደብደብ ነው? ለመሆኑ ጸጥታ አስከባሪ ማለት ሰው በሰላማዊ ሰልፍ የወጣን ሰው አስደንብሮ መደብደብ ነው? እና እኔ በበኩሌ እነዚህ ጻጥ ታስከበር በጣም ለአንድ ስርዓት የሚተዳደሩ ቀጥረኛ ሻቸው ህዝብ ደህንነት አይባልም። ህዝብ ደህነት ለህዝብ የቆመ ህዝብ የሚጎዳ ስለ ህዝብ የሚሞት ፖሊስና ፀጥታ አስከባሪ ነው። እነዚህ እንደነ አልቃይዳ እንደነ አልሸባብ እንደነ ቦኮ ሀራም ህዝቡን የሚያስደነቡና ህዝቡን የሚቀጠቅጡ ናቸው። እናንተ በእርግጥ ይሄ እንደዚህ ነገር ሲነገር ደስ ላይላችሁ ይችላል። እውነቱ ግን ያ ነው። ኢትዮጵያ ዛሬ እየተደረገ ያለው ይሄ ነው እና በእውነት እስኪ እነዚህ ሰዎች መደብደብ ለመሆኑ የሚደበድቡ ሰዎች ታዝየ ነው ሊሉ ነገር፣ እያንዳንዱ ሰው አዛዡም፣ ታዛዡም በዚህ ቅጥቅጣና ድብደባ የተሰማራ ማንኛውም ወንጀለኛ ናቸው። በወንጀል ይጠይቃሉ። የሰው አካል መቀጥቀጥ፣ መደብደብ በወንጀል ያስጠይቃል። ሰውን መጉዳት ህጋዊ አያደርገውም። እና እነኚህ ሰዎች ማሰር የሚገባቸው ቢረብሹ ወይ ደግሞ ድንጋይ ቢወረውሩ ነው። አሁን ቢሮዎች በቅድሚያ የከበረ ሰላምታ እያቀረቡ ከዚህ ቀጥሎ የማቀርበው እንድትቀርቡልኝ መተማመን ነው። ከሰው መርጦ ለሹመት ከእንጨት መርጦ ለታቦት አባባል ህዝባችን ዋስትና ያለው መንግስት የመመኘትና አምባገነኖችም የመንቀፍ አባባል ነው። መቼም ሰው ሲሰራ ይሳሳታል። በተለይ የህዝብ ጥያቄ ያነገበ ቡድን ለሁሉም የኤርትራ ፕሬዚዳንት ኢሳያስ አፉ ከጠመዝማዛው የትግል ህይወታቸው የተማሩት እጅግ በርካታ የህይወት ልምድ ነው። ለሁሉም እጅግ የሚጠቅመው የመከረኛውን ህዝብ የልብ ትርታ መረዳት እንጂ የፖለቲካ ስራ አይደለም። አብረን የኖርን ህዝብ ታሪክ ያለው ሰፊ የታሪክ ያለው በመቀራረብ የተመሰረተ ህዝብ ነው ያለውን ህዝብ ማቀራረብ የተውለትን ጀግኖች ዋጋ መስጠት ነው። ጠብጭሮ አፋጅቶ ማለት ግን እኔ ከሞትኩ አይነት እንዳይሆን፣ ሀሳቦ ጅምሮ ይሳካለቶ ይሳካልዎት ከማለት ሌላ ምን ይባላል? ከድንበር ቴድሮስ አመስግናት እናመሰግናለን። የተከበራችሁ አድማጮች ለአስተያየቶቻችሁ፣ በተለመደው የስልክ መስመራችን ወይም በኢሜይል አስተያየቶቻችሁን እንድትሰጡን አሁንም ግብዣችን ነው። የማጠቃለያ ዜናውን አሉላ ያሰማናል። የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ከቅኝ ግዛት ከወጣች በኋላ ያጸደቀችውን ና ከ ስልሳ አምስት አመታት በፊት በዛሬው ዕለት እንደ አውሮፓውያን ዘመን አቆጣጠር ጥር ሀያ ስድስት ሺ ዘጠኝ መቶ ሀምሳ ዓመተ ምህረት በስራ የዋለውን የህንድን የመጀመሪያውን ህገ መንግስቷን በምታከብርበት ብሔራዊ ክብረ በዓሏ ላይ በመገኘት የመጀመሪያው አሜሪካዊ ፕሬዚዳንት ሆኑ። ኦባማ ሶስት ቀናት በሚወስደው የዚያች ሀገር ጉብኝታቸው የመጀመሪያ ቀን ውሏቸው ከህንዷቻቸው ኢንድራ ሞዲ ጋር ጠንካራ የመግባባት ስምምነት በመፍጠር በሁለቱ ሀገሮች መካከል ያለውን ግንኙነት ያጠናከሩ ከተባሉ ስምምነቶች ላይ ደርሰዋል። ሚስተር ኦባማ ና ሚስተር ሞዲ በትላንትናው ዕለት በሰጡት መግለጫ አጣብቂኝ ውስጥ ገብቶ ለቆየው የኒውክሌር ድርድር አይነተኛ ካሉት ስምምነት ላይ ደርሰዋል። አንዲት አነስተኛ መጠን ያላት ከምድር በሚቆጣጠሩ መሳሪያ የምትበር ድሮን ዛሬ ማለዳ ላይ ከዋይት ሐውስ ቅጥር ግቢ ወድቃ መከስከሷን ተከትሎ የደህንነት ሰራተኞች ምርመራ እያካሄዱ ባሉበት በአሁኑ ሰዓት አካባቢው ለተላላፊዎች ዝግ ተደርጓል። የማጠቃለያዎች አመሰግናለሁ። አሉላ ለመሰናበት ያህል አጠራጠር ያሉ መረጃዎች እናካፍላችሁ። ከዶላር ምንዛሪ እንነሳ። አንድ የዩናይትድ ስቴትስ ዶላር የመሸጫ ዋጋ ዛሬ ሀያ ብር ከአስራ ስድስት ሳንቲም ነው። እርስዎ ደግሞ ዶላር ከፈለጉ የመግዣ ዋጋ ሀያ ብር ከሰላሳ ስድስት ሳንቲም ነው። በኢትዮጵያ ሜቴሮሎጂ ኤጀንሲ ዌብሳይት ትንበያ መሰረት አዲስ አበባ ነገ ፀሐያማ ትሆናለች። ከፍተኛ ሙቀቷ ሀያ አራት ዝቅተኛው ሰባት ዲግሪ ሴልሺየስ ነው የሚሆነው በኢትዮጵያ ከፍተኛው የጋምቤላ ሰላሳ ዘጠኝ ዝቅተኛው ደግሞ ደግሞ የባሌ ሮቤ 3 ዲግሪ ሴልሽስ ይሆናል። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች የተጠናቀቁ በስቱዲዮ ፕሮግራሙን ይመራለን ንጉሥ ታምሬ፣ እንደዚሁም ቴክኒሻኑ አልሳንቶስ በስቱዲዮ መሳሪያዎች ላይ ይገኛል። የፕሮግራሙ ዋና አዘጋጅ ትዝታ ብላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ አሉላ ከበደና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። ክቡራትና ክቡራን አድማጮች የትግርኛ ዝግጅት ይቀጥላል። ደህና ደሩገኛ